የኡጋንዳው ተቃዋሚ መሪ ኪዛ ቢሴጂ ተጭበርብሯል ያሉትን ምርጫ ካላሸነፉ ከጥቂት ቀናት በኋላ ዛሬ ሰኞ እንደገና በፖሊስ ቁጥጥር ስር መዋላቸው ተገለጠ። ቢሴጂ ተጭበርብሯል ባሉት ምርጫ ላይ ክስ ከመመስረታቸው አስቀድመው ዛሬ ወደ ብሔራዊ ምርጫ ኮሚሽን ጽፈት ቤት በመሄድ አንዳንድ መረጃዎችን ለማሰባሰብ አቅደው እንደነበርም ተገልጠዋል። የምርጫ ኮሚሽኑ ባለስልጣናት በበኩላቸው ወደ ሚስተር ቤሲጂ ቢሮ በመሄድ በምርጫ ወቅት የተሰጡ ድምፆች የተመዘገቡባቸውን መረጃዎች መውሰዳቸውም ተገልጠዋል። ፖሊሶች ባለፈው አርብ ሚስተር ቤሲጂን በቁጥጥር ስር አውለዋቸው ነበር። ምክንያቱም የፕሬዚዳንት ዮሪ ሙሴቪኒን መምረጥ በመቃወም ሰልፍ ከጠሩ አመፅ ሊቀሰቀስ ይችላል በሚል ስጋት መሆኑ ነው የተገለጠው። ቤሲጂ ግን ለደ ደጋፊዎቻቸውን ብለው ተናገሩ። ምርጫውን ተቃውሙ፣ ሰልፍም ውጡ በማለት ቀሰቀሱ። የምርጫው ውጤት እንዳሳየው ከሆነም ሞሴቪኒ 61 በመቶ ድምፅ ሲያገኙ በኤሲጂ ደግሞ 35 በመቶ ነው ያገኙት። የእንግሊዝኛው ክፍል ባልደረባችን ጄምስ ባቴ ያዘጋጀውን ዘገባ አዳነች ፍሳዬ ይዛቀርባለች። አማማ እምባባዚ መኖሪያ ቤታቸው በተከበበበት ወቅት ወደ ቤታቸው የሚሄዱ ሰዎች እንደታሰሩ ገልጸዋል። የቤት ሰራተኛቸው ሳትቀር ተይዛ ለሁለት ቀናት ያህል ጠፍታ ነበር ብለዋል። በቀጥታ ከመንግስት የተነገራቸው ነገር ባይኖርም በድርጅታቸው ላይም ገደብ እንደተጣለ ለአካባቢው ሚዲያ አሳውቀዋል። መንግስት በምርጫው ወቅት የተወዳዳሪዎችን የመዘዋወር መብት ለመንፈግ የመንግስትን መሳሪያ ተጠቅሟል ሲሉ አውግዘዋል። ምርጫው መሰረታዊ የሆኑ ጉድለቶች ነበሩበት፣ ይፋ የተደረገው ውጤትም የህዝቡን ፍላጎት አያንጸባርቅም ብለዋል። የቀድሞው ጠቅላይ ሚኒስትር መግለጫ አውጥቼ ነበር። የምርጫ ዘመቻ ውስጥ ከገባሁበት ጊዜ አንስቶ ሂደቱ እኩል አልነበረም የሚል መግለጫ እንደምታውቁት፣ መንግሥት እኔን በግል ለማዋከብ የተቻለውን ሁሉ አድርጓል። የመንግሥት አካላትን ተጠቅሟል። አስረውኛል። ሰነዶቼን ወስደዋል። የመንግስት የሆነውን መገናኛ ብዙኃን እንዳልጠቀም እድል ነፍገውኛል። የሀገሪቱ የምርጫ ኮሚሽን በግልጽ በስልጣን ላይ ላሉት ፕሬዚደንት የሚያዳላ ወገኝተኛ ነው። ቡድናቸው በምርጫው ወቅት ስለተፈጸሙት ነገሮች ሁሉ መረጃ ሰብስበው ካጠናቀቀ በኋላ ስለሚወስዱት እርምጃ እንደሚወስኑ ጠቁመዋል። ቡድናቸው ካሰባቸው እርምጃዎች መካከል የምርጫውን ውጤት በመቃወም ለፍርድ ማቅረብና የፖለቲካ ጫና ማድረግ እንደሚገኙባቸው እምባባዚ ጨምረው ገልጸዋል። ዋናው የተቃዋሚዎች መሪ ተወዳዳሪ ዶክተር ኪዛ ብሴጄም በቁም እስር ላይ ውለዋል። ማንም ቤቴ ሊገባ አይችልም። በመኖሪያ ቤቴ ማንኛውንም አይነት የኢንተርኔት አገልግሎት ለማግኘት አልቻልኩም ማለታቸው ተዘግቧል። የፕሬዚደንት ኦባማ አስተዳደር የብሴጄ በቁም እስርነት መቀጠል እንዳሳሰበው ኡጋንዳ ያለው የዩናይትድ ስቴትስ ኤምበሲ አስታውቋል። በአስቸኳይ ተፈተው ለሁሉም ማህበረሰባዊ ሚዲያ ተደራሽነት እንዲመለስላቸው ጥሪ እናቀርባለን ሲሉ ቃል አቀባይ ክሪስቶፈር ጄ ብራውን በመግለጫ ጠቅሰዋል።